ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኔ 6 2015 ዓ ም ዝግጅታችን ጀመረ።

በደንበጫ እና ፍኖተ ሰላም ከተሞች ተቃውሞ ሶስት ሰዎች ተገደሉ። በጥይት የተመቱ የተወሰኑት ደግሞ በቦምብ ነው። የቦምብ ስንጣሪ የገባባቸው የሰውነታቸውን ትያራቸውን አይሉ ማለት ይቻላል ወጣት ናቸው። የሞተ ሰው በተረጋገጠ ያለኝ መረጃ የሚያጋ ሁለት ነው። ትናንት ማምሻው ጀምሮ በጋራ በተሰራ ስራ ከማለው ጀምሮ ከተመቻችን ወደ መደበኞቻቸው እንዲገቡ ተደርጓል።

ተከታትለው የሰማቸዋቸው የደንበጫ ሆስፒታል ሥራ አስኪያጅ አቶ አዲሱ ፍቅሬና የምዕራብ ጎጃም ዞን የመንግሥት ኮሚዩኒኬሽን ጉዳዮች መምሪያ ኃላፊ አቶ ዘመኑ ታደለን ነው። ሙሉ ዘገባው በአብይ ርዕሳችን ይቀርባል። ጤና ስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን። ፕሮግራሙን በመብራት አብሬያችሁ የማመሻው እንግዳ ወልዴ ነኝ። ብርሃን ኃይሉ ስቱዲዮ ከስቱዲዮ ስርጭቱን በቀጥታ ትመላልናለች። የፕሮግራሙ አዘጋጅ ጽዮን ግርማ ናት።

ዝግጅቶቻችን እንደዚህ ከሬዲዮ በቴሌቪዥን ተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁን እንድትቆዩ እንጋብዛለን። በቅድሚያ የዓለም ዜና

በድጋሚ እንደምናመሻችሁ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜና መካከል የዩናይትድ ስቴትስ ዓለም አቀፍ ኤጀንሲ የ12 ሚሊዮን ዶላር ፕሮጀክት ድጋፍ አደረገ፣ ኤርትራ ከ16 ዓመት በኋላ የምስራቅ አፍሪካ ሕብረትን መልሳ ተቀላቀለች እና ወደ ኢትዮጵያ የተጓዙ የዩጋንዳ አምልኮ ቡድን አባላት ወደ ሀገራቸው ተመለሱ የሚሉ ይገኙበታል። ወደ ዝርዝሩ እናልፋለን።

የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ ዩኤስ አይዲ ለአምስት ዓመት የሚቆይና ሀምሳ ወረዳዎችን ተጠቃሚ የሚያደርግ የ12 ሚሊዮን ዶላር ፕሮጀክት ይፋ አደረገ። ኬኔዲ አባተ ዝርዝር አለው።

በፕሮጀክቱ ማስጀመሪያ ስነ ስርዓት ላይ የተገኙት የጤና ሚኒስትሯ ዶክተር ሊያ ታደሰ ፕሮጀክቱ ለጤና አደጋዎችና ወረርሽኞች ፈጣን ምላሽ መስጠት እንዲቻል ከሰው ኃይል ግንባታ ጀምሮ የሚከናወኑ ተግባራትን እንደሚደግፍ አስረድተዋል። በወረዳ ደረጃ ካለው የጤና ስርዓት ዝግጁነት

የነዚህ የሕብረተሰብ ጤና አደጋዎች፣ ወረርሽኞች ሲከሰቱ እንዳይከሰቱ ከመከላከል ጀምሮ ሲከሰቱ ቶሎ የመለየትና ፈጣን ምላሽ የመስጠትን አቅም የመገንባት ስርዓት ነው በውስጡ ያለው። ይሄ እንግዲህ ከሰው ኃይል ግንባታ ጀምሮ የኢንፎርሜሽን ሲስተም የምንለው ወይም ደግሞ የመረጃ ስርዓታችን የተሻለ እንዲሆን ለማድረግ የተጀመሩ ስራዎችን

በአጠቃላይ ድጋፍ የሚሰጥ ነው። ዩኤስአይዲ በኢትዮጵያ ከሚያደርገው የሰብአዊ ድጋፍ በተጨማሪ ለጤናው ዘርፍ ብቻ በአመት ቢያንስ 200 ሚሊዮን ዶላር ኢንቨስት እንደሚያደርግ የገለጹት የድርጅቱ የኢትዮጵያ ሚሽን ተጠባባቂ ዳይሬክተር ቲሞቲ ስታይን በበኩላቸው የዛሬው ፕሮጀክት በቀጣይነት በኢትዮጵያ የእርዳታ ፍላጎትን ለመቀነስ እንደሚያስችል ገልጸዋል። ዩኤስአይዲ

ዩኤስአይዲ በኢትዮጵያ የጤና ዘርፉን ለመደገፍ እንዲሁም የአደጋ ስጋት ምላሽ ስርዓትና ተቋማትን ለማጠናከር በአሁኑ ወቅት በአመት ከ200 ሚሊዮን ዶላር በላይ ወጪ ያደርጋል። ከዚህ ውጭ ለሰብአዊ ድጋፍም በአመት ከ1 ቢሊዮን ዶላር በላይ እናወጣለን። ዛሬ ይፋ ያደረግነው የ12 ሚሊዮን ዶላር ኢንቨስትመንት ወደፊት የአስቸኳይ ጊዜ እርዳታ ፍላጎትን መቀነስ በሚያስችል መልኩ

በኢትዮጵያውያን ዘንድ የአደጋ ምላሽ አቅምን ይፈጥራል ብዬ አምናለው። ለአምስት ዓመታት የሚቆየው ይህ ፕሮጀክት በመጀመሪያው አመት በሶስት ክልሎች ማለትም በአማራ፣ በኦሮሚያና በደቡብ ክልሎች እንዲሁም በድሬዳዋ ከተማ አስተዳደር በሚገኙ 12 ወረዳዎች እንደሚተገበር ተገልጿል። በአምስት ዓመታት ቆይታው ደግሞ በአጠቃላይ 50 ወረዳዎች ተጠቃሚ እንደሚሆኑ ታውቋል። ኤምኤስኤች የተባለ ዓለም አቀፍ የህብረተሰብ ጤና ድርጅት እና የኢትዮጵያ ቀይ መስቀል ማህበር ከጤና ሚኒስቴር

ሲሆንና ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ጋር በመተባበር ፕሮጀክቱን እንደሚተገብሩም ተገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።

የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ የኢትዮጵያ ብሔራዊ አየር መንገድ ሊቀመንበር ሆነው መሾማቸውን አየር መንገዱ አስታወቀ። አየር መንገዱ ባወጣው መግለጫ ሌተናል ጀነራል ይልማ የአየር ኃይል አዛዥ በነበሩበት ወቅት የአየር መንገዱ ቦርድ አባል ሆነው ለሁለት ዓመት ከግማሽ ማገልገላቸውን ገልጿል። ሌተናል ጀነራል ይልማ በቦታው የተሾሙት ለረጅም ዓመታት በአየር መንገዱ የሰሩትንና ለሁለት ዓመት ተኩል በሊቀመንበር

ጦርነት የመሩትን የ79 ዓመት እድሜ ባለጸጋ አቶ ግርማ ዋቄን በመተካት ነው። አቶ ግርማ አየር መንገዱ ጠንካራ እድገት ባስመዘገበበት እንደ አውሮፓያን አቆጣጠር ከ2004 እስከ 2011 ባለው ጊዜም የተቋሙ ዋና ስራ አስኪያጅ ሆነው ሲያገለግሉ ለአየር መንገዱ ቡድን እድገትና ስኬት ያበረከቱት አስተዋጽዖ ትልቅና በአየር መንገዱ ታሪክ ውስጥ ልዩ ቦታ የሚይዝ ነው ሲል የአየር መንገዱ በመግለጫው ክብር ሰጥቷቸዋል።

ሙሉ ለሙሉ የኢትዮጵያ መንግስት ንብረት የሆነውና የኢትዮጵያ ሰንደቅ ዓላማ መለዮ ኩራቱ እንደሆነ የሚናገረው የኢትዮጵያ አየር መንገድ በአፍሪካ ብቸኛው ትርፋማ የአየር መንገድ በመሆኑ አቅሙንና መዳረሻዎቹን ለማጠናከርና ለማስፋፋት የሚሰራ ሲሆን እንደ አውሮፓውያን አቆጣጠር ከ2021 እስከ 2022 ባለው አመት የበጀት አመት 937 ሚሊየን የአሜሪካን ዶላር ትርፍ አስመዝግቧል።

ለ16 አመታት ከምስራቅ አፍሪካ ሀገሮች የጋራ ልማት ትብብር ወይም ኢጋድ ራሷን አግልላ የቆየችው ኤርትራ

በድጋሚ ህብረቱን መቀላቀሏን የኤርትራ ማስታወቂያ ሚኒስትር የማነ መስቀል አስታወቁ። አቶ የማነ ሰኞ እለት በትዊተር ገጻቸው ላይ ባሰፈሩት መልእክት ሰባት አባል ሀገራት ያለው ቡድን ጅቡቲ ላይ ባደረገው ጉባኤ ኤርትራ በኢጋድ ውስጥ የነበራትን እንቅስቃሴ መቀጠሏንና መቀመጫዋን መያዟን ገልጸው ሀገራቸው ለሰላም መረጋጋትና ቀጠናዊ ውህደት ለመስራት ዝግጁ መሆኗን አመልክተዋል። አምባገነን መሆኑ የሚገለጸው የኤርትራ መንግስት እንደ አውሮፓውያን አቆጣጠ

ሲቀጥር በ2007 ዓ.ም ከኢጋድ አባልነት ራሱን ያገለለው በኢትዮጵያና በኤርትራ መካከል ያለውን የድንበር ውዝግብ ለመፍታት ህብረቱ ኬንያን እንድትከታተል መጠየቁን ጨምሮ ተከታታይ አለመግባባቶች ከተፈጠሩ በኋላ ነው። እንደ አውሮፓውያን አቆጣጠር በ1993 ኤርትራ ከኢትዮጵያ ከተገነጠለች በኋላ

ሁለቱ ጎረቤት ሀገሮች ለሁለት ዓመታት የድንበር ጦርነት ያካሄዱ ሲሆን እንደ አውሮፓውያን አቆጣጠር በ2018 የሰላም ስምምነት እስከሚደረግ ድረስ ግንኙነታቸው ሻክሮ ቆይቷል። የኤርትራ ህብረቱን የመቀላቀል ውሳኔ ይፋ የተደረገው ፕሬዝዳንት ኢሳያስ አፈወርቂ በየካቲት ወር ኬንያን በጎበኙበት ወቅት ለጋዜጠኞች በሰጡት መግለጫ ሀገራቸው ቀጠናዊውን ተቋም የማነቃቃት ሀሳብ ይዛ ኢጋድን እንደምትቀላቀል ካስታወቁ በኋላ ነው።

የሰባሰባት አመቱ ኢሳያስ በሰኞ የጅቡቲ ጉባኤ ላይ ያልተገኙ ሲሆን በምትካቸው የውጭ ጉዳይ ሚኒስትር ኦስማን ሳሌህንና አማካሪያቸውን የማነ ገብረ አብን ልከዋል። አድማጮች ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። በረሃብ ጽድቅን ለማግኘት ከምስራቅ ዩጋንዳ ወደ ኢትዮጵያ የተጓዙ ሰማኒያ የአምልኮ ቡድን አባላት

ወደ ሀገራቸው እንዲመለሱ መደረጋቸውን የዩጋንዳ ባለስልጣናት አስታወቁ። ሶሮቲ የተሰኘው የምስራቅ ዩጋንዳ ከተማ የሚገኘው የኢየሱስ ደቀመዘምሮች ቤተ ክርስቲያን አባላት ወደ ኢትዮጵያ የተጓዙት በየካቲት ወር ሲሆን ፓስተራቸው ከአርባ ቀን ጾም በኋላ ኢየሱስን በዚያ እንደሚያገኙት እንደነገራቸው የዩጋንዳ የሀገር ውስጥ ጉዳይ ሚኒስትር ቃል አቀባይ ሳይመን ሙንዴይ ተናግረዋል።

በአብዛኛው በገጠራማው የሶሮቲ ከተማ ነዋሪ የሆኑት ተከታዮች ዓለም መጥፊያው በመቅረቡ ያላቸውን ንብረት እንዲሸጡ እንደነገራቸው ገልጸዋል። ከኢትዮጵያ መንግስት ጋር በመተባበር ወደ ሀገራቸው እንዲመለሱ አድርገናል። አሁን ሁሉም በሰላም ዩጋንዳ ገብተዋል ያሉት ቃል አቀባዩ የአምልኮ ቡድኑ መሪ የሆኑት ፓስተር ሲሞን አፖሎት ካሉበት ተይዘው ለህግ እንዲቀርቡ የደህንነትና የስለላ ጥምር ቡድን ተቋቁሟል ብለዋል።

አማኞቹ ወደ ኢትዮጵያ ከሄዱ በኋላ ሁኔታቸው ያሳሰባቸው የሶሮቲ ነዋሪዎች ጉዳዩን ለባለስልጣናት መጠቆማቸውን ያስረዱት ሙንዴ የአምልኮ ቡድኑ አባላት ወደ ኢትዮጵያ መግባታቸውን የተረዱት የኢትዮጵያ ባለስልጣናት እንደያዟቸውና የመመለሻ ሰነዳቸው እስኪዘጋጅ ድረስ በአንድ ቦታ እንዳስቀመጧቸው አመልክተዋል። እንደ አውሮፓውያን አቆጣጠር በ2000 ዓ

የእግዚአብሔርን አስርቱን ትዕዛዛት ወደ ነበረበት መመለስ የሚል እንቅስቃሴ አባል የነበሩ ሰባት መቶ ዩጋንዳውያን ራሳቸውን በማቃጠላቸው በዓለም ላይ ከአምልኮ ስርዓት ጋር የተያያዙ እልቂቶች የከፋ ሆኖ ተመዝግቧል። የተኩስ ስምምነቱ ማብቃቱን ተከትሎ በሱዳን ዋና ከተማ በተፋላሚ ወገኖች መካከል የሚካሄደው ውጊያ

ሰኞ ለት ተባብሶ ቀጥሎ የአየር ድብደባ መድፍና የተኩስ ልውውጥ የተካሄደ ሲሆን ንጹሐን ዜጎች እየከፋ በሄደው ሰብአዊ ቀውስ አጣብቅኝ ውስጥ ገብተዋል። በሀገሪቱ ጦርና በፈጥኖ ደራሽ ድጋፍ ሰጪ ኃይሎች መካከል በጅዳ የተካሄደው ንግግር ጦርነቱን ማስቆም ሳይችል በመቅረቱ የተኩስ ማቆም ስምምነቱ እሁድ ለት እንዳበቃ

ውጊያው ቀጥሏል። ሁለት ወራት ባስቆጠረው ጦርነት ፈጥኖ ደራሽ ኃይሎች በመዲናዋ መስፋፋት፣ መንገዶችን መቆጣጠርና በአንዳንድ መኖሪያ ቤቶች ካምፕ ማቋቋም ቢችሉም

የሀገሪቱ ጦር በአየርና መድፍ መሳሪያዎች የበላይነት አለው። የምስራቅ ካርቱም ነዋሪዎች የአየር ድብደባ እንደደረሰባቸው ሲገልጹ፣ የደቡብ ካርቱምና የሰሜናዊ ኦምዱርማን ከተማ ነዋሪዎች ደግሞ የመድፍ ውጊያ መካሄዱን ተናግረዋል። በማዕከላዊ ካርቱምም እንዲሁ ውጊያ መካሄዱን የአይንማኞች አመልክተዋል። ጦርነቱ እስካሁን ወደ ሁለት ሚሊየን የሚጠጉ ሰዎችን

እንዲሰደዱ ከማድረጉ በተጨማሪ የሀገሪቱ ኢኮኖሚ እንዲወድምና የኤሌክትሪክና የውሃ መቆራረጥ እንዲፈጥር አድርጓል። ከሀገር መውጣት ያልቻሉት ደግሞ መንግስት ደሞዝና ጡረታ መክፈል በማቆሙ

ችግር ላይ ወድቀዋል። የኬንያው ፕሬዚዳንት ዊሊያም ሩቶ ሰኞ ዕለት በሰጡት መግለጫ ከምስራቅ አፍሪካ ሀገራት ከሱዳን ጦርና ፈጥኖ ደራሽ አመራሮች ጋር በአስር ቀናት ውስጥ ፊት ለፊት እንደሚገናኙ እና ጦርነቱን ለማቆምና ሰብአዊ ኮሪደሮችን መክፈት በሚቻልባቸው መንገዶች ዙሪያ እንደሚወያዩ ተናግረዋል። የቀድሞ ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓያን አቆጣጠር በ2021 ከዋይት ሀውስ ከወጡ በኋላ

ብሔራዊ ሚስጥራዊ ሰነዶችን ባልተገባ ሁኔታ በመያዝ ለቀረበባቸው ክስ ዛሬ ለመጀመሪያ ጊዜ ፍርድ ቤት ይቀርባሉ። የክስ ሂደቱ በዋሽንግተን ዲሲ አቆጣጠር ከሰዓት በኋላ በዘጠኝ ሰዓት ላይ የሚታይ ሲሆን በማያሚ ከተማ በሚገኘው የፌዴራል ፍርድ ቤት ውስጥ በከፍተኛ ጥበቃ ስር ይካሄዳል። የፌዴራል ባለስልጣናት በፍርድ ቤቱ ህንጻ ዙሪያ ያለውን የጸጥታ ሁኔታ ያጠናከሩ ሲሆን የማያሚ ባለስልጣናትም ከእስከ ሃምሳ ሺህ የሚደርሱ ተቃዋሚዎችን ለመ

መቆጣጠር መዘጋጀታቸውን ገልጸዋል። ሆኖም እስከ ማክሰኞ ጠዋት ባለው ጊዜ ምንም አይነት የሁከት ምልክቶች አልተዘገቡም። ትራምፕ ፍርድ ቤት የሚቀርቡት በማያሚ የሚገኙ የፌዴራል ዳኞች ስብስብ የስለላ ህጉን በመጣስ ሆን ብለው ብሔራዊ የመከላከያ ሚስጥራዊ ሰነዶችን መውሰዳቸውን የሚያመለክቱ 31 ክሶችን ጨምሮ በ37 ወንጀል ክሶች እንዲጠየቁ ውሳኔ ካሳለፈ ከአምስት ቀናት በኋላ ነው።

ትራምፕ በፌዴራል ደረጃ ክስ የተመሰረተባቸው የመጀመሪያው የአሜሪካ የቀድሞ ፕሬዝዳንት ሲሆኑ በሁለት ወር ጊዜ ውስጥ ክስ ሲመሰረትባቸው ይሄ ሁለተኛው ነው። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ለቀሪዎቹ መሰናዷችን ወደ እንግዱ ልመልሳችሁ።

ስመኝ ሸቆየን ለዓለም ዜናው አመሰግናለሁ። ዛሬውም ብር ተቀያይረናል በ22፣ በ25 ና በ31 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት የሚተላለፍላችሁ የዛሬ ምሽት የማክሰኞ ምሽት ዝግጅታችን ይቀጥላል። ከአራት ወራት በላይ የዘለቀው የማኅበራዊ ብዙሃን መገናኛ እግድ እና ዳፋው ላለፉት ሦስት ዓመታት

እንዴት የኢንተርኔት መቋረጥ የሂማን ራይትስ ቫዮሌሽንን እንደሚያባብስ እንዴት የተለያዩ አክተሮች የሂማን ራይትስ ቫዮሌሽን መኖሩ ሪፖርት እንዳይደረግ ሊጠቀሙበት እንደሚችሉ ጦርነቱ አፌክት ያደረጋቸው አካባቢዎች እንደነ ትግራይ፣ አማራና አፋር ሪጅን ያሉ ኢንተርኔት እንዲመለስ የተለያዩ ካምፔኖችን ስናደረግ ቆይተናል።

በመብቶችና ዲሞክራሲ እድገት ማዕከል የፕሮግራም ዳይሬክተር አጥናፍ ብርሃኔ ናቸው። ሙሉ ዘገባው በሁለተኛው አጋማሽ ታደምጡታላችሁ። ፕሮግራሙን በመብራት አብሬያቸው የማመሸው እንግዳ ወልዴ ነኝ። ብርሃን አይሉ ስርጭቱን ከስቱዲዮ ትምራንናለች። የዘገባዎቹን ምስልና ድምፅ ያቀናበረልን ሲሳ አሸናፊ ነው። የዌብና ማህበራዊ ሚዲያ አሰናጃችን ደግሞ አበባየሁ ገበያ ናት። የፕሮግራሙ አዘጋጅ ጽዮን ግርማ ናት። አሁን ወደ ዕለቱ አብይ ዘገባችን እናልፋለን።

በምዕራብ ጎጃም ዞን ደንበጫ ጅጋና ፍኖተ ሰላም ከተሞች ትናንትናና ከትናንት በስቲያ በነበረ የተኩስ ልውውጥ የሦስት ሰዎች ሕይወት እንዳለፈና ከ20 በላይ ሰዎች መቁሰላቸውን የደንበጫና ፍኖተ ሰላም ሆስፒታል ስራ አስኪያጆች ገለጹ የአካባቢው ነዋሪዎች ዛሬ ለአሜሪካ ድምፅ በሰጡት አስተያየት በሁለቱ ከተሞች ከመንግሥት ጸጥታ ኃይሎች በተተኮሰ ጥይት የተገደሉና የቆሰሉ ሰዎችን መመልከታቸውን ተናግረዋል

ትናንት ከአዲስ አበባ ወደ ባህር ዳር የሚወስደው ዋናው መንገድ በመዘጋቱ ትራንስፖርት ተስተጓግሎ እንደነበርና ዛሬ መከፈቱን እንዲሁም በፍኖተ ሰላም ከተማ ሰልፍ ወጥተው በነበሩ የአካባቢ ነዋሪዎች አንድ ሆቴል መውደሙን ነዋሪዎቹ አክለው ገልጸዋል። የምዕራብ ጎጃን ዞን የመንግሥት ኮሚኒኬሽን ጉዳዮች መምሪያ በበኩሉ ካለፈው እሁድ ምሽት ጀምሮ በዞኑ ደንበጫ ጅጋ እና ፍኖተሰላም ከተሞች

ተከስቶ የነበረው አለመረጋጋት ዛሬ ወደ ሰላማዊ እንቅስቃሴ መመለሱን አስታውቀዋል። ቆንጅት ታየ ዝርዝሩን ታቀርብልናለች። ባለፈው እሁድና ትናንት ሰኞ በምዕራብ ጎጃም ዞን በደንበጫና በፍኖተ ሰላም ከተሞች በነበሩ ግጭቶች ሰዎች መሞታቸውንና መቁሰላቸውን

የደንበጫና የፍኖተ ሰላም ሆስፒታል ስራ አስኪያጆች ዛሬ ለአሜሪካ ድምፅ አረጋግጠዋል። የደንበጫ ሆስፒታል ስራ አስኪያጅ አቶ አዲሱ ፍቅሬ ከትናንት በስቲያ እሁድ ማታ በጥይት ተመጥተው የቆሰሉ ሰዎች ወደ ሆስፒታሉ መግባታቸውንና

በደረሰባቸው ጉዳት የተነሳ ሰዎች ለሕልፈት መዳረጋቸውን ተናግረዋል። በጥይት የተመቱ አራስምት የተወሰኑት ደግሞ በቦምብ ነው። የቦምብ ስንጣሪ የገባባቸው የሰውነታቸውን ንትንያላቸው ነ ማለት ይቻላል። ወጣት ናቸው። የሞተ ሰው በተረጋገጠ ያለኝ መረጃ እኛ ጋር ሁለት ነው

አንደኛው ኦልሞስት ሞቶ ማለት ነው ገባ። ሁለተኛው ግን ሪፈር ብለን ነው። በደንበጫ ከተማ መናኸሪያ ተብሎ በሚጠራው አካባቢ ከትናንት በስቲያ እሁድ አመሻሹ ላይ በስፍራው ነበርኩ ያሉ ስማቸው በሚስጥር እንዲያዝ የጠየቁን አንድ ነዋሪ በዕለቱ የነበረውን ሁኔታ ለአሜሪካ ድምፅ እንዲህ አብራርተዋል። ምሽት አስራ

ወታደራቸው ከሀያ እስከ ሰላሳ የሚደርሱ የመከላከያ ዩኒፎርም የለበሱ ወታደሮች ናቸው። በቀጥታ የተኩስ ሩምታ ተይከሰቱ። በሰዓቱ እንግዲህ ምን እንደተፈጠረ ህዝቡ የሚያውቀው ነገር መረጃ አልነበረም እና በጣም ድንጋጤ ስለነበረ እንዲረጋጉ ምን ችግር እንደተፈጠረ እና ያለውን ነገር በሰላማዊ መንገድ ለመፍታት እንዲሞክር በጣም ብዙ ሰው ለማግባባት ሞክሯል። ግን በፍጹም የሚሰሙ አልነበሩም። በቃ ወዲያው በአራቱም አቅጣጫ ነው ተኩስ አይከፈቱች

ሕንጻ ላይ ሆነን ያለውን ሁኔታ በቅርብ እየተከታተል ነበር። ይሄ ሁኔታ እስከ አንድ ሰዓት ተኩል አካባቢ በግምት እስከ አንድ ሰዓት ተኩል አካባቢ ቆየ በሆነ መኪና ነገር

ስለዚህ እየተጠራሩ እየተሰባሰቡ በሆነ ለመኪና ነገር ያው ከተማውን ለቀው ወጡ። ከዛ በኋላ እኛም ወረድን ምናምን ያለውን ነገር ስና የተወሰኑ ሰዎች በየቦታው የተጎዱ የወደዳደቁ ነበሩ። እነሱን ወደ ሆስፒታል እና ጤና ጣቢያ ላክን። ያው ትናንት ሰኞ ከቀትር በኋላ በጥይት ተመተው ወደ ሆስፒታል የገቡ ሰዎች እንደነበሩ እና ከእነዚህም መካከል አንድ ሰው እንደ ሞተ የገለጹልን ደግሞ የፍኖተ ሰላም ሆስፒታል ስራ አስኪያጅ አቶ ማናየ ጤናው ናቸው።

በአምቡላንስ እና በባጃጆች የተወሰኑ ቁስለኞች መጡ። አንድ የሞተ ነበረ። አጠቃላይ ስምንት ቁስለኞች ናቸው። አንደኛው ሞተ፣ ሌሎቹ ሰባቱ ግን ያው እየታከሙ ናቸው። ያሉ ቀለል ያለ ነበረ። የከተማው ነዋሪዎች መንግስት በአካባቢው የሃይማኖት ተቋማት ላይ የሚያደርሰውን ጥቃት እንዲያቆም የሚጠይቅ ሰልፍ ተደርጎ እንደነበረ እና በሰልፉ ላይ ግጭት መፈጠሩን ተናግረዋል። በቅርብ

እያደረገ ነበረ። ገዳማትንም መነኮሳትንም እያጠፉ ናቸው። ይህ ነገር ደግሞ

በሰልፍ ወቅት የተኩስ ልውውጥ እንደነበረ የገለጹት እኚሁ የከተማው ነዋሪ የሆኑ አስተያየት ሰጪ ልውውጡ በማንና በነማን መካከል እንደነበረ ያስረዳሉ።

የምዕራብ ጎጃም ዞን የመንግስት ኮሚኒኬሽንስ ጉዳዮች መምሪያ ኃላፊ አቶ ዘመኑ ታደለ በበኩላቸው ካለፈው እሁድ ምሽት ጀምሮ በዞኑ ደንበጫ፣ ጅጋና ፍኖተ ሰላም ከተሞች ተከስቶ የነበረው አለመረጋጋት ዛሬ ወደ ሰላማዊ እንቅስቃሴ መመለሱን ገልጸዋል።

ከማርቆስ በኩል ወደ ዞናችን የሚገቡ መኪኖችን ቅድም በጠቀስኩልሽ ሶስቱ ከተሞች ላይ በቃሴ እንዳይኖር ተገድቦ ነው የነበረው፣ እና የመኪና እና የሚመስበትን ቦታ የለየ ሳይሆን በጠቅላላ ተሽከርካሪዎችን እንቅስቃሴ ማገድ ነው የነበረው፣ ግን ከትናንት ማምሻውን ጀምሮ በጋራም በተሰራ ስራ

የክልሉ መንግስት የሰላምና ጸጥታ ቢሮም በሚያዝያ ወር ባወጣው መግለጫ የህግ ማስከበር እርምጃው አጥፊዎች ለህግ እስኪቀርቡ ድረስ ተጠናክሮ ይቀጥላል ማለቱ ይታወቃል። በሌላ በኩል በአማራ ክልል ምክር ቤት የአማራ ብሔራዊ ንቅናቄ አብን ተመራጭ የሆኑ 13 የህዝብ እንደራሴዎች

ግንቦት 28 ቀን 2015 ዓ ም ባወጡት መግለጫ የፌዴራል መንግስት ያለ ክልሉ ምክር ቤት የእገዛ ጥያቄ በህግ ማስከበር ስም ወደ አማራ ክልል ያስገባውን የሀገር መከላከያ ሰራዊት ከክልሉ እንዲያስወጣ ጠይቀዋል። ምንም እንኳን መንግስት በክልሉ እየወሰደ ያለው እርምጃ ህግ የማስከበር እንደሆነ ቢገልጽም የአማራ ክልል ምክር ቤት አባል የሆኑ የአብን ተመራጮች ግን እርምጃው ህግን የተከተለ አይደለም ሲሉ ተቃውመዋል።

የፌዴራል መንግስት የመከላከያ ሰራዊቱን ወደ ክልሉ ያስገባው የአማራ ክልል ምክር ቤት እገዛውን ሳይጠይቅ በመሆኑ ይህም እርምጃውን ህገወጥ እንደሚያደርገው አስረድተዋል። ይልቁንም እየተወሰደ ያለው እርምጃ በክልሉ ላይ የተከፈተ ጦርነት ነው ማለታቸውን መዘገባችን ይታወሳል።

በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። ያዳመጣችሁት የአብይ ርዕሱን ነበር። የትንታኔው መጽሔት ይቀጥላል። የአሜሪካ ዓለም አቀፍ ተራድኦ ድርጅት ወይም ዩኤስ ኤይድ ባለፉት አራት ዓመታት በኢትዮጵያ የተተገበረው የፍትሕ ሥርዓት ማሻሻያ ፕሮጀክት

በፍትህ ተቋማት ላይ የአቅም ግንባታ ለውጥ እንዳስገኘ ተገለጸ። የፕሮጀክቱን ፍጻሜ ለመገምገም በአዲስ አበባ በተዘጋጀ ስነ ስርዓት ላይ የተሳተፉ ባለሥልጣናትና የልዩ ልዩ ተቋማት ተወካዮች የፌዴራሉን እንዲሁም የአማራና የኦሮሚያ ክልሎችን የፍትህ ተቋማት በትግበራው ያካተተው ፕሮጀክቱ የፍትህና የዲሞክራሲ ተቋማትን አቅም በመገንባት ረገድ ትልቅ አስተዋጽኦ ማድረጉን ገልጸዋል። ይህም ተቋማቱን ከፖለቲካ ተጽዕኖ ለማላቀቅ አስተዋጽኦ እንደሚኖረው

የፕሮጀክቱ ምክትል ኃላፊ አቶ ማንደፍሮ በላይ አመልክተዋል። በሥነ ሥርዓቱ ላይ የተናገሩት የዩኤስኤድ የኢትዮጵያ ተልእኮ ምክትል ኃላፊ ቶም ስታል የአሜሪካ መንግስት በኢትዮጵያ የሚያካሄደውን የፍትር ስርዓት ማሻሻያ ለማገዝ ቁርጠኛ እንደሆነ ተናግረዋል። የኢትዮጵያ ህዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ ዶክተር እንዳለ ኃይሌ በበኩላቸው ድጋፉ ተቋማቱን ከመንግሥት ተጽዕኖ ለመጠበቅ የራሱ አስተዋጽኦ ቢኖረውም

የተቋማቱ ነጻነትና ገለልተኝነት ግን በዚህ እንደማይረጋገጥ በዝግጅቱ ላይ ተናግረዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው። አራት ዓመታት በፊት ከኢትዮጵያ መንግስት በቀረበ ጥያቄ ላይ ተመስርተው እስከ ቅርብ ጊዜ ድረስ በ1.2 ቢሊዮን ብር ሲተገበር የቆየው የዩኤስኤድ የፍትህ ማሻሻያ ፕሮጀክት

በሰው ኃይል ስልጠና፣ በተቋማት አቅም ግንባታ፣ በህጎችና መመሪያዎች ቀረጻ፣ በመሳሪያዎች ድጋፍና በግንዛቤ ማሳደጊያ ተግባራት ላይ ትኩረት ያደረገ እንደነበር ተገልጿል። ፕሮጀክቱ ለፍትህ ተቋማቱ መጠናከር አስተዋጽኦ እንዳደረገም የፍትህ ሚኒስቴር ባልደረባ የሆኑት አቶ ኖህ ታከለ ይናገራሉ። የተለያዩ በሀገራችን ላይ አሁን ትልቅ አስተዋጽኦ እያደረጉ ያሉ ህጎችን

በማርቀቅ ቫሊዴት በማድረግ እንዲጸድቅ ከማድረግ እና ከጸደቁም በኋላ የተለያዩ ህትመቶችን በማሳተም የተለያዩ ድጋፎችን ሲያደርግ የነበረ መሆኑን ማየት ይቻላል። ያ ብቻ አይደለም። የወንጀል ፍትህ ፖሊሲን ወደ አማርኛና ኦሮምኛ የአስተዳደር አዋጆቹንም እንደዚሁ ወደ ተለያዩ ቋንቋዎች በማስተርጎም ለህዝቡ ተደራሽ

እንዲሆን ከማድረግ አንጻር ትልልቅ ድጋፎችን ሲያደርግልን የነበረ መሆኑን ለማንሳት እወዳለሁ። የፕሮጀክቱ ትግበራ ከፌዴራል ተቋማት አልፎ የኦሮሚያንና የአማራ ክልሎችን እንዳካተተ የተገለጸ ሲሆን በሁለቱም ክልሎች ባሉት የፍትህ ተቋማት አሰራር ላይ ተጨባጭ ውጤት አምጥተዋል ተብለዋል። አቶ አብዬ ካሳሁን የአማራ ክልል ጠቅላይ ፍርድ ቤት ፕሬዚደንት በተለይም በክልሉ ውስጥ አስቸጋሪ የሆኑ ውስብስብ የሆኑ የህግ

ሰፊ ህዝብ ጥያቄ የሚያቀርብባቸው የገጠር መሬት ህጎች ላይ በርካታ ስልጠናዎችን ሰጥቶልናል። ከዚህ ጎን ለጎን ደግሞ የአመራሩን አቅም የሚያጎለብቱ የሊደርሺፕ ስልጠናዎችንም ሰጥቶልናል። በዚህ ያገኘናቸው ጥቅሞች ሰፊ ናቸው። ሁለተኛው አሰራር ለማሻሻል የተከናወኑ ተግባራትን መጥቀስ እችላለሁ። መጀመሪያው ህጎችን ማሻሻል ነው።

ሁለት ዋና ዋና ህጎችን እንድናሻሽል ከፍተኛ ድጋፍ አድርጎልናል። የፍርድ ቤቶች ማቋቋሚያና የዳኞች አስተዳደር ማቋቋሚያ። እነዚህ ህጎችን ማሻሻል መሰረታዊ የሆኑ በዓለም የዳበሩ መርሆችን ይዘው እንዲወጡ

በምክር ቤቱም ተቀባይነት አግኝተው እንዲጸድቁ ያደረገልን ስራ ሰፊ ነበረ። ሌላው ፍርድ ቤቶች በቴክኖሎጂ እንዲጠናከሩ የማድረግ እገዛ ነው። ከኦሮሚያ ጠቅላይ አቃቤ ህግ የመጡት አቶ ሁሴንም ፕሮጀክቱ ጠቀሜታ አለው ብለው ያምናሉ። የተለያዩ ካፓሲቲ ቢልዲንግ ላይ የእኛ ቢሮ ስታፍ እንዲሁም ከተለያዩ ለእኛ ተጠሪ የሆኑ መስሪያ ቤቶች ተሳትፈው በዚህ ካፓሲቲ ቢልዲንግ የራሳቸውን ኖውሌጅ ኢንሃንስ አድርገናል

ከዚህ የተሻለ እውቀት የተሻለ ነገር እንዳገኙ ባደረግ ነው ዳሳ አግኝተነዋል። የሚቀጥለው ደግሞ ድራፍቲንግ ነው። እዚያ ላይ ሰፖርት በማድረግ ድራፍቱን እንድናደርግ አግዞናል። በፕሮጀክቱ የተከናወኑት የአቅም ግንባታ ስራዎች የፍትህና የዲሞክራሲ ተቋማቱን ከፖለቲካ ተጽዕኖ ለማላቀቅ አስተዋጽኦ እንዳላቸው የፕሮጀክቱ ምክትል ኃላፊ አቶ ማንደፍሮ በላይ አመልክቷል። በግልጽ የተጻፈ ህግ ካለ ያንን ተጽዕኖ ቢመጣብህ

ህግ አይፈቅድም። ከዚህ ውጪ አሰራሩም ህጉም አይፈቅድም፣ ከህግ ውጭ ነው ለማለት መጀመሪያ የህግ ማዕቀፍ መኖሩ አስፈላጊ የሚሆነው እንደዛ ነው። ስለዚህ እያንዳንዱ ተቋም ነው ነጻነቱን የሚያስጠብቀው። እያንዳንዱ የራሱን ፍላጎት የሚጫንበት መሆን የለበትም። ያንን ለማድረግ ተቋማቱ በራሳቸው ጠንክረው መውጣት አለባቸው የምንለው ለዚያ ነው። ለዚያ ደግሞ የሚያግዟቸው አንዱ የመጀመሪያው ህግ ነው።

ህግ መኖር አለበት። ህግ በሌለበት ህግ መውጣት አለበት። ያለው ህግ ክፍተት ያለበት ከሆነ ክፍተቱ መሞላት አለበት። ህጉ ጠንካራ ካልሆነ ጠንከር ብሎ እንዲወጣ ማድረግ አለበት። ያ ደግሞ የሁሉም ኃላፊነት ነው የሚሆነው። ይህም ሆኖ በፍትህ ስርዓቱ መጥቷል የተባለው የአቅም ግንባታ ለውጥ በበቂ ሁኔታ ውጤቱ ጎልቶ አለመታየቱን የሚናገሩት አስተያየት ሰጪዎች

ዳኞች ካለባቸው የደህንነት ስጋት ሳቢያ በከፍተኛ ቁጥር ስራቸውን መልቀቃቸው፣ የአስፈጻሚው አካል ትብብር ማነስና የሚከፍላቸው ደሞዝ ከስራ ጫና አኳያ አለመመጣጠን የፍትህ ስርዓቱን ነፃነትና ገለልተኝነት እየጎዳው ስለመሆኑ ቀደም ሲል መዘገቡ ይታወሳል። ከዚሁ ጋር በተያያዘ በውይይቱ ላይ የተሳተፉት የኢትዮጵያ ህዝብ እንባጠባቂ ተቋም ዋና እንባ ጠባቂ ዶክተር እንዳለ ኃይሌ በበኩላቸው

እንዲህ አይነት ድጋፍ የፍትህ ተቋማትን ከመንግስት ተጽዕኖ ለማላቀቅ አስተዋጽኦ ቢኖረውም የተቋማቱ ነፃነትና ገለልተኝነት ግን በዚህ አይረጋገጥም ይላሉ።

የፍትህ ተቋማት የዳኝነት ስርአቱን ነጻና ገለልተኛ ወንዶ እንዲቀጥል በሀገራት የዲሞክራሲ ስርአት መገንባት መቻል አለበት። የዲሞክራሲ ስርአት በሌለበት ስለ ፍትህ ነጻነት፣ ስለ ዳኞች ነጻነት ማውራት አይቻልም እና የዲሞክራሲ ተቋማትን መገንባት የዲሞክራሲ ስርአትን በሀገራት ውስጥ መገንባት ለፍትህ አካላቱ ነጻነት የህግ የበላይነትን በማክበርም ይሁን በማስከበር ረገድ እንደ አንድ መሰረት ሆኖ ያገለግላል።

የዩኤስኤድ የኢትዮጵያ ተልእኮ ምክትል ኃላፊ ቶም ስታል በበኩላቸው ፕሮጀክቱ የተለያዩ ለውጦችን ማስመዝገቡን ተናግረው ወደፊትም የአሜሪካ መንግሥት የፍትሕ ስርዓት ማሻሻያ እንቅስቃሴዎችን ለማገዝ ቁርጠኛ እንደሆነ አረጋግጠዋል።

ዩስኤድኤድ እና የአሜሪካ መንግስት በኢትዮጵያ የፍትህ ተደራሽነትን ለማስፋት የፍትህ ስርዓቱን ለማሻሻል እንዲሁም የሰብአዊ መብቶች ጥበቃን ለማበረታታት የሚደረጉ ጥረቶችን ለመደገፍ ቁርጠኞች ናቸው። ይህ በኢትዮጵያ የሚተገበረውን የሽግግር ፍትህንም ያካትታል። በመላ አገሪቱ ሰው ተኮር የፍትህ ስርዓት እንዲጎለብት ጠንካራ ግንኙነት በመመስረት ውጤታማ ትብብር ማድረጋችንን እንቀጥላለን።

የፍትህ ስርዓት ማሻሻያ ፕሮጀክቱ የኢትዮጵያ የህዝብ እንባ ጠባቂ ተቋም፣ የኢትዮጵያ ሰብአዊ መብቶች ኮሚሽንና የኢትዮጵያ ሰብአዊ መብቶች ጉባኤ የመሳሰሉትን የዲሞክራሲ ተቋማትን እንዲሁም የሲቪል ማህበረሰብ ድርጅቶችን፣ የከፍተኛ ትምህርት ተቋማትንና የብዙሃን መገናኛዎችንም በተለያዩ የአቅም ግንባታ ስራዎች እንደደገፏቸው በውይይቱ ላይ ተመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።

ክቡራትና ክቡራን አሁን ከምሽቱ ሶስት ሰዓት ተኩል እንደሆነ የስቱዲዮ ሰዓት ያሳየኛል። አማዞን ጫካ ውስጥ ለአርባ ቀናት ተሰውረው የቆዩ ህፃናት ተገኙ የሚለው ቀጣዩ ዘገባችን ነው። አዲስ በተለቀቀው ቪዲዮ አማዞን ድቅድቅ ደን ውስጥ ለአርባ ቀናት ተሰውረው የቆዩት አራት እህትማማቾችና ወንድማማች ህጻናት

የተገኙበትን ሁኔታ ያሳያል። በቅርቡ የተለቀቀው ቪዲዮ ክርስቲና ካይሴዶ ስሚት የላከችውን ዘገባ ደረጀ ደስታ ያቀርበዋል። አርቲሲቪ ኖቲሲያስ የሚባለው የመንግስት ቴሌቪዥን ያወጣው ቪዲዮ ፓይለቱንና የልጆቹን እናት ጨምሮ ሶስት አዋቂዎች መሞታቸውን፣ አውሮፕላን ውስጥ የነበሩ ግን የገቡበት ሳይታወቅ የቆየ አራት ህጻናት በሕይወት መገኘትና ከዚያም የአገሬ ጠባቂዎችና የኮሎምቢያ ጦር ሕፃናቱን ሲመግቡ ያሳያል።

በዕድሜ አነስ ያሉቱ ህጻናት የተገኙት በኮሎምቢያ ካኬታና ጓቪየር ግዛቶች መካከል ነው። እዚያው ደን ውስጥ እያለ አንደኛ ዓመቱን የያዘው ህጻንን ጨምሮ ትናንሾቹ ልጆች የተሰወሩት እነሱን ያሳፈረው ሴስና 206 አውሮፕላን ከወደቀበት ካለፈው ሚያዝያ 23 ጀምሮ ነበር። አያታቸው ፊደንሲዮ ቫለንሲያ ከህጻናቱ ጋር እንደገና የተገናኙበትን ቅጽበት እጅግ

የተደስቱባት መሆኑን ይገልጻሉ። እነሆ አራቱን የልጅ ልጆቼን ማየቴ ነው። ከሁሉም በላይ ደግሞ ሁሉም በሕይወት አሉ። በጣም ደክሟቸዋል። ቢሆንም ጥሩ እንክብካቤ በሚያገኙበት ሆስፒታል ውስጥ ናቸው። ሁሉም ነገር መልካም እንደሚሆንም አውቃለሁ።

የሰራዊቱ ጄኔራል ፔድሮ ሳንቼዝ ህጻናቱ መገኘታቸውን ለማብሰር ስለደረሳቸው ጥሪ ለጋዜጠኞች አብራርተዋል። እኔ የሰራዊቴ ድምፅ ነኝ። አደገኛ በሆነው የአማዞን ገደል መካከል 2566 ኪሎ ሜትሮችን አንድ በአንድ እያንዳንዷን እርምጃ በማሰስ የተጓዙት የአገሬው ሰዎች ድምፅ ነኝ።

ያ ከቦጎታ ሊማ ከዚያ እስከ ፔሩ ድረስ በእግሬ መጓዝ ያህል ነው። ልክ ከሰዓት በኋላ አስራ አንድ ሰዓት ክሩብ ሲሆን የልዩ ኃይሉ አዛዥ ብርጋዴር ጄኔራል ጆን ኮቶዋ ሪፖርት አደረገልኝ ተአምር ተአምር ተአምር ሲል፣ ያ ለፍለጋው ለኦፕሬሽኑ የሰጠነው ቁልፍ ቃል ነው።

ኦፕሬሽን ሆፕ ወይም አሰሳ ተስፋ በሚል ስም በተካሄደው ፍለጋ ቢያንስ 11 አውሮፕላኖች ጥቅም ላይ ውለዋል። ከጦሩ ልዩ ኃይሎች መምሪያ ከ150 በላይ ወታደሮች፣ እንዲሁም ከአገሬውና የአካባቢው ሰዎች 73 ሰዎችና የቤልጂየም አዳኝ ውሾች ተሰማርተዋል።

ሕፃናቱ በሕይወት እንዲቆዩ የረዳችው የ13 ዓመቷ ሌስሊ ናት። የሚያርፉበትን ቦታ በማመቻቸት በተለይም ትንሹን ሕፃን ወንድሟን በመንከባከብ የሚያስፈልገውን የምግብ አይነት በማፈላለግ እሷም እንዲሁ በሕይወት ለመቆየት የሚያስፈልጋትን ምግብ ለማግኘት በመጣጣር ሁሉንም ለማሰንበት የረዳች ናት።

የኮሎምቢያ የመከላከያ ሚኒስትር ኢቫን ቬላንኬዝ ከሌስሊ ጋር የተገናኙበትን ቅጽበት እንዲህ ይገልጹታል። ትልቋ ሴት ልጅ የደረሰችው ትናንት ከእኩለ ሌሊት በኋላ ነበር። የልጆች ፕሮግራም ለማየት የቴሌቪዥኑ እንዲከፈት መጠየቅ የጀመረችው ወዲያውኑ ነበር። እኛ ስንደርስ ከአልጋዋ ውስጥ ገብታ ቴሌቪዥን እየተመለከተች ነበር። አራቱ ሕፃናት ከቦጎታ የጦር ኃይሎች ሆስፒታል እያገገሙ ነው።

ሆስፒታል ሲደርሱ በውሃ ጥም ድርቀትና በጥቃቅን ነፍሳት ከመነደፋቸው በቀር ምንም ችግር የለባቸውም። እስካሁን ደህና ማገገም መያዛቸው ተነግረዋል። በሺህ የሚቆጠሩ የዩክሬን ህጻናት በሩሲያ ቁጥጥር ስር ወዳሉ ግዛቶች መወሰዳቸውን በመቃወም በአሜሪካ የተለያዩ ከተሞች በሳምንቱ መጨረሻ ሰልፍ ተካሂዷል።

የቪኦኤዋ ናታሻ ሞዝጎቪያ ከሲያትል የላከችው ዘገባ እንደሚከተለው ይቀርባል። በሲያትል የሚገኙ በመቶ የሚቆጠሩ ዩክሬናውያን ልጆቻችንን መልሱ በሚል መሪ መፈክር በበርካታ አሜሪካ ከተሞች የተካሄደውን ሰልፍ ተቀላቅለዋል።

ሰልፎቹ የተካሄዱት በሺህ የሚቆጠሩ የዩክሬን ህጻናት ወደ ሩሲያ ወይም በሩሲያ ቁጥጥር ስር ወዳሉት ግዛቶች መወሰዳቸውን በመቃወም ነው። የዩክሬን ባለሥልጣናት እንደሚሉት የሩሲያ ወረራ ከጀመረ አንስቶ 20ሺህ የሚሆኑ ህጻናት በሕገ ወጥ መንገድ ተወስደዋል። የተመለሱት ህጻናት ቁጥር ከአራት መቶ እንደማይበልጥም ተናግረዋል። ቫለሪ ግሎቦሮድኮ የዩክሬን የክብር ቆንስላ ናቸው። ስ ስ ዩክሬን ማርስ ር ር ልድን

ዛሬ እዚህ ሰማዩ እያለቀሰ ባለበት ወቅት በዩክሬን የሚገኙ እናቶችና አባቶች ለልጆቻቸው እያለቀሱ ነው። አገራችንን ለማጥፋት በሚሹ ሩሲያና ሞስኮ ባሉት ሰዎች ነው ልጆቹ የተጠለፉት። ልጆችን እየጠለፉና ፕሮፓጋንዳ እየመገቡ ወደ ሩሲያዊነት ለመቀየር እየሞከሩ ነው፣ አልተሳካላቸውም። በዓለም አቀፉ የፍትህ ችሎት በሞስኮቭ ላይ የቀረበው ክስ ባለፈው ሳምንት መሰማት ጀምሯል።

ሩሲያ እንደምትለው ልጆቹ ከዩክሬን የተወሰዱት ሰብአዊ መብታቸውን ለመጠበቅና በቤተሰቦቻቸውም ፈቃድ ነው። አና ክሪዮንኮ ወደ ዋሽንግተን ግዛት የመጣችው ማሊን ከተሰኘች የዩክሬን ግዛት ከአንድ ዓመት በፊት ነበር። በርካታ ሕፃናት በሩሲያ ተወስደዋል። በርካቶች የሥነ ልቦና ጉዳት ደርሶባቸዋል። በሰላም መተኛት አይችሉም።

በዋሽንግተን ዲሲ በተደረገ ተመሳሳይ ሰልፍ ላይ የቱርክ የመብት አቀንቃኝ ቸመር ኦር ለቪኦኤ የሩሲያ ቋንቋ አገልግሎት እንደተናገረችው ተናገረችው ታሪክ ራሱን በዩክሬን በመድገም ላይ ነው። ልጆቹ ወደ አገራቸው እንዲመለሱ እንሻለን። አገራቸው ዩክሬን ነው። እያንዳንዱ ሕፃን ወደ ወላጆቹ መመለስ አለበት። የገደሏቸው ሕፃናት ጉዳይ ግን

ልብ የሚያደማ ነው። ሀዘን ይሰማናል። በሎስ አንጀለስ በተደረገው ሰልፍ ላይ ደግሞ ከኪየቭ የመጣችው ኢርና ደምቺሲና ለቪኦኤ የዩክሬን አገልግሎት እንደተናገረችው አገሯን ለቃ የወጣችበት ዋና ምክንያት ለሴት ልጅዋ ደህንነት ስትል ነው። አንዳንድ ሰዎች ምን እየተካሄደ እንደሆነ ምንም አያውቁም

ጦርነት ስለመካሄዱም ከሰሙ እንዲሁ በደምሳሳው እንጂ በዩክሬን ስላለው እና በሕዝባችን ላይ ስለሚደርሰው የሰቆቃ መጠን ምንም አያውቁም። በሕገ ወጥ መንገድ ሕጻናትን ከዩክሬን አውጥተው አግተዋል በሚል የዓለም አቀፉ ወንጀል ችሎት በሩሲያው ፕሬዚደንት ቭላዲሚር ፑቲን እና በአገሪቱ የሕፃናት መብት ኮሚሽነር ማሪያ ልቮቫ በሎቫ ላይ ባለፈው መጋቢት የመያዣ ትእዛዝ አውጥቷል።

እያዳመጣችሁ ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቪኦኤ ኢትዮጵያ ቻነል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። ቀጥለን ከአድማጭ ተመልካቾች የደረሱንን አስተያየቶች እናሰማቸዋለን።

ለኢትዮጵያ የድህረ ጦርነት መልሶ ማቋቋምና ግንባታ 20 ቢሊዮን ዶላር እንደሚያስፈልግ መገለጹን አስመልክቶ ትናንት ባቀረብ ነው ዘገባ ተስፋለም መሀሪ የተባሉ የፌስቡክ ተከታያችን በእኔ እምነት ለኢትዮጵያ መጀመሪያ የሚያስፈልጋት በዛሬው መልሶ ማቋቋሚያ 20 ቢሊዮን ዶላር የተገነባው መሠረተ ልማት፣ ነገ በድጋሚ ወድሞ ሌላ 20 ቢሊዮን ዶላር እንደማያስፈልጋት ማረጋገጫ ማግኘት ነው ሲሉ

አስተያየታቸውን አጋርተዋል። ተክላይ ንጉሴ የተባሉ ሌላ ተከታያችን ደግሞ የተገነባውን አፍርሰህ መልሶ ማቋቋም የሚለው እየገነባን ነው እየተባለ ለዘረፋ ስለሚመች ነው ብለዋል። በጉማ ሽልማት ፍጻሜ በአስር ሶስት ቀናትን ያሳለፈው በእስር ይቅርታ፣ ሶስት ቀናትን ያሳለፈው የፊልም ባለሙያ ዮናስ ብርሃነ መፈታቱን በዘገብ ነው ዘገባ ደግሞ

ሙሉጌታ ኃይሉ የተባሉ የፌስቡክ ተከታያችን ኢትዮጵያ ውስጥ ያለው እየተደረገ ያለውን አፈናና ግድያ ማሳያ ነው ብዙዎች ያለምንም ወንጀል ቤተሰቦቻቸውን በትነው እስር ቤት እየተሰቃዩ ነው ሲሉ አስተያየታቸውን አስፍረዋል። ለአሜሪካ ድምፅ ቋንቋ አገልግሎት መልእክት ለመላክ ከፈለጋችሁ በተከታዩ ማስታወቂያ ማግኛ መንገዶቻችንን እናስታውሳችሁ።

ከሰዓት ጥረት አንጻር ማስታወቂያውን አልፈነዋል። ወደሚቀጥለው ዘገባችን እንሄዳለን። የምሽቱ የመጀመሪያ አጋማሽ አጠናቅቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ክቡራትና ክቡራን፣ የሁለተኛው አጋማሽ የመጀመሪያ ቅንብራችን ንግድና ኢኮኖሚ ነው።

በኢትዮጵያ በማኅበራዊ ብዙሃን መገናኛዎች ላይ የተጣለው እግድ ከአራት ወራት በላይ ሆነው ኢትዮ ቴሌኮም እግዱ የተቋሙ ውሳኔ ሳይሆን ከበላይ አካል የመጣ እንደሆነ አስታውቋል። በሌላ በኩል የማኅበራዊ ብዙሃን መገናኛ ገደቡ ምንም ዐይነት የሕግ ድጋፍ እንደሌለውና ሀሳብን በነጻነት የመግለጽና የሰብአዊ መብቶች ጥሰት እንደሆነ የመብትና የዲሞክራሲ ማዕከል አስታውቋል። በተጨማሪም በአገሪቱ የኤሌክትሮኒክስ ግብይትና በውጪ ምንዛሪ ላይ

ከፍተኛ ተጽዕኖ ማሳደሩን የአሜሪካ ድምፅ ያነጋገራቸው ባለሙያዎች ተናግረዋል። በዚህ ዙሪያ ኤደን ገረመው የተለያዩ አካላትን አነጋግራ ያሰናዳችው ዘገባ ቀጥሎ ይቀርባል። በኢትዮጵያ የማህበራዊ የትስስር ብዙሃን መገናኛ ላይ እግድ ከተጣለ አራተኛ ወሩን ይዟል። በሀገሪቱ ከፍተኛ ተጠቃሚ ያላቸው ፌስቡክ፣ ቲክቶክ፣ ቴሌግራም እና የዩቲዩብ አገልግሎቶች

ከመቶ ሃያ ቀናት በላይ እንደታገዱ ይገኛሉ። እግዱ እንደ ሉና ሰለሞን በማህበራዊ ብዙሀን መገናኛ ላይ ተጽዕኖ በመፍጠር ለልዩ ልዩ ምርቶችና ተቋማት ማስታወቂያ የሚሰሩ ወጣቶችን ንግድ እየተገዳደር ይገኛል። ሉና በቪፒኤን እየተጠቀመች ስራዋን ለማከናወን ብትችልም የተደራሽነት አድማሷ ላይ እንዲሁም ደግሞ በገበያዋ ላይ ውስንነት እንደፈጠረባት ታስረዳለች።

ቪፒንኤን መጠቀም ብዙ ጉዳቶች አሉት። የመጀመሪያው ኢንጌጅመንታችንን በጣም አፌክት ያደርጓል። ምክንያቱም ቪፒንኤን ስንጠቀም ሀገሩ ይቀያየራል። ሁሌ ዘግተንክ በምንከፍትበት ሰዓት የምንጠቀምባቸው ሀገሮች የተለያዩ ስለሆኑ የሚታይልንን ቦታ በሱ ይወስነዋልና የምንፈልገው ሰው ጋር አይደርስም። ስለዚህ ኢንጌጅመንቱ ቪው፣ ኢምፕሬሽኑም ይቀንስብናል ማለት ነው። ከዛ አንዳንዴ ደግሞ የምንጠቀምባቸው ዌብሳይቶች አሉ ወይ አፖች አሉ ኤዲት ለማድረግ ምናምን

እሱን ደግሞ ስንጠቀም ቪፒኑ ክፍት ከሆነ ቪፒኤን ሰፖርት አያደረግም፣ ምን ይላል እና እሱን መጠቀም አንችልም። ብዙ ጊዜ በሱ ተጨማሪ ደግሞ እናገኛቸው ኢንካሞች ካሉ ስፔሻሊ በዶላር ምናምን ከሆነ የምንጠቀምባቸው የመገበያያ መንገዶች ፔፓል ሊሆን ይችላል። ብር ለማውጣት አንችልም፣ ቪፒን ካለው በተለይ

ሀገሩ ስለሚቀያየር ለዋክ ያደርገዋል፣ አካውንታችንን ወይም ብሩ አየር ላይ ይቀራል ወይም አውጣት አንችልም። እሱም አንድ ትልቅ ጉዳቱ ነው። ሌላኛው ኢንተርኔት ስፒዱ በጣም ይቀንሳል፣ አንዳንድ ይጨምራል። የተዛባ እንትን ያለው በሱ መጠን ካርዳችንንም በጣም ነው የሚወስደው። ስለዚህ የብር አጠቃቀማችንም ዳብር ነው የሚያደርገው ወይ ሌላኛው አንዳንድ የምንጠቀምባቸው ሳውንዶች ወይም ሙዚቃዎች

የሉም ይለናል። ቪፔን ስንጠቀም እናንተ ሀገር የለም ብዙዎቹ፣ እኛ ሀገር የለም። እውነት ለመናገር ግን ቪፔን ደግሞ ሲኖረው አንዳንዴ የማይኖርበት ጊዜ ይጨምራል።

እና ብዙ ጉዳቶች አሉት እና ቢመለስልን ደስ ይለናል እናለን። እንደ ኤሮፓን አቆጣጠር በ2010 በሰሜን አፍሪካ ና በመካከለኛው ምስራቅ ሀገራት በፌስቡክና ና በወቅቱ በነበሩት የማህበራዊ ብዙሀን መገናኛ አማካኝነት ከተቀጣጠለው የአረብ ጸደይ ተብሎ ከሚጠራው አብዮት በኋላ አያሌ የዓለም መንግስታት በማህበራዊ ብዙሀን መገናኛ ላይ ከፍተኛ ቁጥጥር ያደርጋሉ። በኢትዮጵያም በተለያዩ ጊዜያት የፖለቲካ የብሔርና የሃይማኖት ግጭቶች እንዲሁም አለመግባባቶች ሲኖሩ

የበይነ መረብ አገልግሎት መቋረጡ አዲስ አይደለም። ባለፈው የካቲት ወር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኤጲስቆጶሳት ሲመት ጋር ተያይዞ የመንግስት ጣልቃ ገብነት ታይቷል በሚል ሀዘናቸውን ለመግለጽ የቤተ ክርስቲያኒቱ አገልጋዮችና ምዕመናን ጥቁር የመልበስ እንዲሁም የማህበራዊ ብዙሃን መገናኛ ገጾቻቸውን የማጥቆር ሰላማዊ ተቃውሞችን አሳዩ። ይህን ተከትሎ የካቲት ሁለት ቀን 2015 ዓ ም ቴሌግራምና ፌስቡክ

ከሁለት ቀናት በኋላ ደግሞ የዩቲዩብ የማህበራዊ መገናኛ መድረኮች ተዘግተዋል። ይህ እግድም በማደግ ላይ የነበረውን የኤሌክትሮኒክስ ግብይት ላይ አሉታዊ ጫና ማስከተሉን የዲጂታልና ትራንስፎርሜሽን ኢትዮጵያ ማህበር ምክትል ዲሬክተር አቶ ባህሩ ዘይኑ ይናገራሉ። በአጠቃላይ በአሁኑ ሰዓት ወደ ሰላሳ ሚሊዮን የሚጠጋ የኢንተርኔት ተጠቃሚ አለ። በተለይ ያው ከፍተኛውን ቁጥር ወጣቱ ይይዛል። እንግዲህ ይህ ሁኔታ ያው ብዙ ነገሮችን ነው እንደተጽዕኖ ያስከተለው። አንደኛ በተለይ የበይነ መረብ ገበያዎች ማለት ነው ተነቃቃ ነበረ

ለመረዳት ይሄ ቪፒኤን ከመጣ በኋላ ብዙ ሰዎች ኮስት እያደረጋቸው ስለሆነ የመጠቀም ቴንደንሲ እየቀለሰ መጥቷል። ዩዘር ይሄ ወይም በዩዘር ኤክስፔሪየንስ ላይ ከፍተኛ ኢምፓክት ፈጥሯል። ምክንያቱም ይሄን ለመጠቀም የግድ ቪፒኤን መክፈት አለባቸው። በቪፒኤን ስትጠቀሚ ፍጥነቱንም የመቀነስ ባህሪ ያለው ላ ደግሞ አንዳንድ ማይጠቅሙ አድቨርታይዝመንቶች ይመጡልሻል። በዚህ ምክንያት ብዙ ተጠቃሚ ጠቀም ጥሩ ተነቃቅቶ የነበረው ኢንተርኔትን አዶፕት አድርጎ ሲጠቀም የነበረው ተጠቃሚ

ላይ ከፍተኛ የሆነ ተጽዕኖ ነ እየፈጠረ ያለው እንደ አውሮፓውያኑ አቆጣጠር በ2022 ሀገሪቱ በትግራይ ክልል ላይ ባደረገችው የኢንተርኔት አገልግሎት ማቋረጥ 146 ሚሊዮን ዶላር ማጣቷን ቶፕ 10 ቪፒኤን የተሰኘ ተቋም ሪፖርት አመልክቷል ምንም እንኳን ኢትዮጵያ በአሁን ሰዓት ከማህበራዊ ብዙሀን መገናኛ መቋረጥ እያጣች ያለችው የገንዘብ መጠን በተጣራ መልኩ ባይጠናም ያሳደረው ተጽዕኖ ግን

የማይናቅ እንደሆነ በእንግሊዝ ሀገር ኤደንብራ የቢዝነስ ትምህርት ቤት ተመራማሪና የፋይናንስ እንዲሁም የምጣኔ ሀብት ባለሙያ አቶ አብዱል መናን መሐመድ ይናገራሉ። እንደ ሀገር በምናይበት ሰዓት እና ሶሻል ሚዲያ በቀላሉ ለምሳሌ ለብዙ ሰዎች በጣም ርካሽ የማርኬቲንግ ፕላትፎርም ነው። ሲምፕል መጽሐፍ ብታሳትኒ ሶሻል ሚዲያ በጣም ርካሹ ፕላትፎርም ነው። ሌሎችን ፕላትፎርም

በጣም አፎርደብል አይሆንም። ሌሎችም ሸቀጦችና እቃዎች እዛ ፕላትፎርም ላይ ይሸጣሉ፣ ይገዛሉ። ብዙ ፈንድሬዝ ለበጎ አድራጎት ለማድረግ እንደ ሶሻል ሚዲያ ትልቅ አገልግሎት የሚሰጥ የለም። እስፔሻሊ በኛ ሀገር ኮንቴክስት ስናየው ሪሰንት በብዙ አይተናል። ሜቄዶኒያ ጀምሮ ሌሎችም። ይህንም ፕላትፎርም መንግስት በሚዘጋበት ሰዓት የሁሉ በነፊቶች ናቸው የሚቀሩት። ያው በገንዘብ መተመኑ በጣም አስቸጋሪ ነው የሚሆነ ወይም ዲፕ የሆነ ጥናት ማጥቃት ይፈልጋል። አብዱል መናን እገዳውን የጣለው የመንግስት አካል

ዓለም እየሄደችበት ያለውን የቴክኖሎጂ ልህቀት ፍጥነትና የጉዳዩን ምጣኔ ሀብታዊ ዳፋ መገንዘብ አለበት ይላሉ። እንደው አንድ እንደው አጠቃላይ ስለ ሶሻል ሚዲያው በእንደ መንግስት ስለ ሶሻል ሚዲያው በጣም የተጋነነ ነገር ችግር በመፍጠር ደረጃ ኢንጀነራል ቴክኖሎጂ የችግር ምንጭ አይደለም። መጥፎ ሰዎች ይኖራሉ፣ ጥሩ ሰዎች ይኖራሉ። ያንን ኤክስፕሎይት የሚያደርጉት እና እንደዚህ የሚጠቅምን ትልቅ ፕላትፎርም ቢኮዝ በጣም ትንሽ ቁጥራቸው ባሉ ሰዎች ምክንያት

ማገዱ ተገቢ መስሎ አይሰማኝ የነዛም ጉዳይ በሌላ መልኩ አድሬስ በሚያደረግበት መልኩ አድሬስ ሊያደረገው ነው የሚቻለው የተለያዩ መንግስታዊ ያልሆኑ የሲቪክ ተቋማት መንግስት ሀሳብን በነጻነት የመግለጽ መብት በማክበር ተደራሽነታቸውን ያገዳቸውን ብዙሀን መገናኛዎችን እንዲከፍት በብዙሀን መገናኛ ገጾቻቸው አማካኝነት ጥሪ እያደረጉ ሲሆን በመብቶችና የዲሞክራሲ እድገት ማዕከል ፕሮግራም ዲሬክተር አቶ አጥናፉ ብርሃኔ ተቋማቸው በጉዳዩ ላይ መፍትሄ እንዲመጣ

በቀጥታ ጉዳዩ ይመለከታቸዋል ብሎ ለሚያስበው ለጠቅላይ ሚኒስትር አብይ አህመድ ቢሮ ደብዳቤ ማስገባቱን አስታውቀዋል። በተለያየ ጊዜ ኢንተርኔት መቋረጡ አግባብ አይደለም የሚል መግለጫዎችን ስንሰጥ ቆይተናል ማለት ነው። ላለፉት ሶስት አመታት እንዴት የኢንተርኔት መቋረጥ የሂማን ራይትስ ቫዮሌሽንን እንደሚያባብስ፣ እንዴት የተለያዩ አክተሮች የሂማን ራይትስ ቫዮሌሽን መኖሩ ሪፖርት እንዳይደረግ ሊጠቀሙበት እንደሚችሉ

የተለያዩ የህብረተሰብ ክፍል አካላት የተለያዩ አገልግሎቶችን ሕክምናም ሆነ ወይም ከቤተ ዘመድ ጋር እንዳይገናኙ እያደረገም ስለሚገኝ ኢንተርኔት የተቋረጡባቸው አካባቢዎች በተለይ ደግሞ ጦርነቱ አፌክት ያደረጋቸው አካባቢዎች እንደነ ትግራይ አማራና አፋር ሪጅን ያሉ

ኢንተርኔት እንዲመለስ የተለያዩ ካምፔኖችን ስናደረግ ቆይተናል። አቶ አጥናፍ የማህበራዊ ብዙሀኑ መገናኛ መድረኮች እገዳ እንዲሁም በአማራ ክልልና በተለያዩ የሀገሪቱ ክፍሎች የሚታየው የኢንተርኔት መቆራረጥ ለሰብአዊ መብቶች ጥሰት አጋላጭ እንደሆነም ገልጸዋል። የአሁኑ ሁኔታም የህግ ድጋፍ የሌለው ግልጽ ተጠያቂ አካል ያልተቀመጠለት እንደሆነ በመጥቀስም ይተቻሉ። ኢንተርኔትን እዚህ ሀገር

በተደጋጋሚ ያቋረጣል ተብሎ የሚታሰቡ ተቋሞች አሉ። በቅርቡ የኢትዮ ቴሌኮም የትዊተር አካውንት ኦፊሻል ትዊተር አካውንት ከደንበኞች ጋር ኢንተራክት በሚያደርግበት ሰዓት ላይ አላቋረጥንም ወይም የዘጋነው ሶሻል ሚዲያ የለም የሚል መልስ ለአንድ ደንበኛቸው እዛ ላይ መልሰዋል። ከነሱ በላይ የሆነ እንደሚያቋርጥ ይታወቃል ማለት ነው። በብዛትም በሪፖርቶችም ከዚህ ቀደምም እንደምናየው

የኢንፎርሜሽን ኔትወርክ ሴኩሪቲ አስተዳደር ነው ይሄንን የሚያቋርጠው የሚሉ በጣም ብዙ ሪፖርቶች አሉ። በባህር ዳር እና በአዲስ አበባ በነበሩ የባለስልጣን ግድያዎች ጋር ተያይዘው በዛ ወቅት ላይ ጠቅላይ ሚኒስቴር አብይ ስለ ኢንተርኔት መቋረጥ ሲጠየቁ ለጋዜጠኞች ኢንተርኔት ግብ አይደለም፣ እንደ አስፈላጊነቱ እናቋርጠዋለን የሚል መልስ ሰጥተዋል። ስለዚህ ያው ጠቅላይ ሚኒስቴሩ ሰፊ

ስልጣን አላቸው አገሪቷ ላይ እና ማንኛውንም ነገር በማዘዝ ያደርጋሉ። አሁንም ሊከፈት የሚችለው እሳቸው ሲያዙ ነው ማለት ነው። በተመሳሳይ የዲጂታል ትራንስፎርሜሽን ኢትዮጵያ ማህበር ዲሬክተር አቶ ባህሩ ዘይኑ ማህበራቸው በኢመደበኛ መልኩ ጉዳዩ ይመለከታቸዋል ብሎ ላመንባቸው ተቋማት ጥያቄ እንዳቀረበ ገልጸው፣ ነገር ግን እስካሁን ድረስ ምላሽ ማጣቱ ተገቢ እንዳልሆነም ወቅሰዋል። ኢንፎርማል በሆነ መንገድ ነው ደብዳቤ ጽፈን ነገር የለም

ከሚኒስትሮች ኢኖቬሽን ቴክኖሎጂ ጋር በተለያዩ ፎረሞች ላይ ይሄ ነገር እንዲሆን የሚል እንትሎች ትና ያደርግ ነው። እንግዲህ ያው የተቻላቸውን ጥረት እያደረጉ እንዳሉ ነው የሚነግሩን። ግን እውነት ለመናገር እንደ ማህበርም ተወካይ እንደ ሙያተኛ

ይሄን ያክል ለረዘመ ፔሪየድ ኢንተርኔት በዚህ መልኩ መሆን የለበትም። ምንም ጀስቲፋይብልም አይደለም። ማህበራዊ ብዙሀን መገናኛዎቹ ለምን ተዘጉ፣ መቼ ሲከፈታሉ የሚለውን ለመረዳት የአሜሪካ ድምፅ የኢትዮ ቴሌኮምን ምላሽ በተደጋጋሚ ለማግኘት ቢሞክርም በአጭር የዋትሳፕ የጽሁፍ መልእክት ይህ ውሳኔ የተቋሙ አለመሆኑን በመግለጽ ሌሎች የመንግስት ባለስልጣናትን አነጋግሩ የሚል ምላሽ አግኝቷል። ይሁን እንጂ ተቋማችን ባለፈው አንድ ወር እና ከዚያ በላይ ለጥያቄያችን በኃላፊነት ምላሽ የሚሰጥ የመንግስት አካል ሳያገኝ

ቀርቷል ከዚህ በተጨማሪም በሀገሪቱ የቴሌኮም ስራዎችን ለመስራት ፈቃድ አግኝቶ ወደ ስራ የገባው ሳፋሪኮም ለአራት ወራት በዘለቀው በዚሁ የማህበራዊ ብዙሀን መገናኛ እገዳ የደረሰበት ጉዳት አሊያም ኪሳራ ካለ እንዲያስረዳ በተደጋጋሚ ለቃለ መጠየቅ ቢጋበዝም ፈቃደኛ ሳይሆን ቀርቷል። ይህ በእንዲህ እንዳለ የኢንተርኔት መቆራረጥና የማህበራዊ ብዙሀን መገናኛዎች መታገድ በሀገሪቱ ከፍተኛ የሰብአዊ መብቶች ጥሰት እንዲሁም ደግሞ ሀሳብን በነፃነት የመግለጽ መብት ገደብ መኖሩን አመላካች እንደሆነ

ያነጋገር ናቸው ባለሙያዎች ይስማማሉ። ከአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ ያደመጣችሁት የንግድና ምጣኔ ሀብት ዘገባችንን ነው። ኤደን ገርመውን ለግሩም ዘገባው አመሰግናለሁ። የማክሰኞው ምሽት ስርጭታችን ይቀጥላል። ሁለተኛው ምዕራፍ እንደቀጠለ ነው። ተከታዩ ፕሮግራማችን ትምህርት የተሰኘው ሳምንታዊ ቅንብራችን ነው።

ኢትዮጵያ ውስጥ ሕፃናት ላይ ባተኮሩ የኪነ ጥበባት መስኮች ውስጥ አሻራቸውን እየተዉ ከሚገኙ ወጣት ከያንያን መካከል አንዱ ዝናው ተሰማ ነው። ዝናው ከሕፃናት ተውኔት ጸሐፊና አዘጋጅነቱ በተጨማሪ ግዙፍ የሕፃናት ማጫወቻ አሻንጉሊቶችን፣ ማስኮቶችን ያመርታል። ማስኮቶችን በመጠቀም በተለያዩ መድረኮች ለሕፃናት አዝናኝና አስተማሪ ትርኢቶችንም ያቀርባል።

ከሥራዎቹ ጋር የተገናኙ ሀሳቦቹን ያጋራን ዘንድ አመሻሹን ሀብታሙ ስይም በስልክ መስመር አግኝቶታል። ስሜ ዝናው ተሰማ እባላለሁ። የቲያትር ባለሙያ ነኝ። በአሁኑ ወቅትም በሕፃናት ላይ ክፍር ያዩ ቲያትሮችን እንዲሁም የኪነ ጥበብ ስራዎችን ለሕፃናት በማድረስ ላይ ይገኛለሁ። በጣም አመሰግናለሁ ዝናው። ወደ ሕፃናቱ የቲያትር ዘርፍ ለመግባት ያነሳሳ ምክንያት ምንድን ነበረ? ያነሳሳኝ ምክንያት ምንድን ነው? ኢትዮጵያ በጣም ሰፊ ሰፊ የሆነች ሀገር ነች።

በርካታ ህዝብ የሚኖርባት ሀገር ነች። ነገር ግን ለህፃናት ተብሎ የተከፈተ ቲያትር ቤት አንድ ብቻ ነው እና

ይህንን ችግር በመቅረብ የተለያዩ ቦታዎች በመጓጓዝ ቲያትር የማቅረብ ህልም ነበረኝ እና እሱን ያነሳሳኝ ብዬ አምናለው። በዚህ በህፃናት ቲያትር ዘርፍ ስለሰራሃቸው ጥቂት ስራዎች ንገረን። በአዘጋጅነት፣ በጸሐፊነት፣ በተዋናይነት የተሳተፍክባቸው ስራዎችን በጥቂቱ ብታስታውሰን። ኦኬ፣ ከሰራቸው ስራ ውስጥ ኤክስፐሪሜንታል ቲያትር የሆነ ቲያትርና ፊልምን አንድ ላይ አድርጎ ያጣመረ

አባቡ የሚል ቲያትር አለ። ከዛ በኋላ ደግሞ ደስ የሚል ጊዜ የሚል ሙዚቃዊ የሆነ ትያትር አዘጋጅተናል። እንዲሁም ሰላም ለኢትዮጵያ ልጆች የሚል ደግሞ ትርኢት አዘጋጅተን አሁንም ቱር እያደረግነው ነው ነው እሱን ስራ። በዚህ ትርኢት ላይ ደግሞ እንደነጋጅ ሰለሞን ተካ፣ ሄኖክ ብርሃኑ ያሉ ታዋቂ አርቲስቶች አብረውን

ይሰራሉ። ዝናው፣ ሌላ እንግዲህ አንተ የምትታወቅበት ለየት ያለ በማስኮት ጥበብ በሚሰሩ ስራዎች ነው። ማስኮት ወይንም ደግሞ ገዘፍ ያሉ አጫዋቾች ወይም አሻንጉሊቶች ልንላቸው እንችላለን። እነሱንም ትገነባለህ። ወደዚህ ስራስ መቼ ነበር የገባኸው? ጥበቡን ውስጥ እንዴት ተማርከው? የማስኮት ስራ ይገርመዋል። ቲያትር አዘጋጅቼ የመጀመሪያ ቲያትር አባቡ የሚለው ቲያትር አዘጋጅቼ ተመልካች እናጣለን ሰራዊት ሲኒማ ጋር እናሳየው ነበርና አስራ አምስት

ሃያ ተዋናይን የሚሰራው የሚያየለን ግን ሰው ስድስት ሰው አምስት ሰው ነበረ። እና እንዴት አድርጌ ልጆችን ወደዚህ ልሳቤ በሚል ሳ ቤት ሲመጣልኝ ስመለከት የሌሎችን ልም አሻንጉሊቶች አሏቸው። እነዚህ አሻንጉሊቶች ደግሞ የሚመጡት ከውጭ ሀገር ከቻይና፣ ከእንግሊዝ ነው። እና ለመስራት ሞከርኩኝ። ቡቻቻ የሚል ካራክተር ሰራው መጀመሪያ ላይ እና ህጻናት ተቀባይነት ሊያገኙ ቻለ። ቡቻቻ ከዛ ለዩኒሴፍ ብዙ ማስክቶችን ሰርቻለሁ

ሳኒቴሽን ላይ የሚያስተምሩ እንዲሁም ለጤና ሚኒስቴር፣ ለፖፑሌሽን ሚዲያ ሴንተር፣ ለኢትዮጵያ ቴሌቪዥን የተለያዩ ማስኮቶችን ሰርቻለሁ። ኢትዮጵያ ውስጥ ደግሞ አልተለመደም እንደዚህ አይነት ስራ እና ሁል ጊዜ መምህሬ ጋሽ አባተ ሞክሪያ ቲንክ አውት ኦፍ ዘ ቦክስ ሲለን ነበረ ከሳጥኑ ውጭ አስቡ እና ከሳጥኑ ውጭ ለማየት ሞክር ነው ይህንን ስራ ይመጣልኝ ብዬ አስባለሁ። ስለ ማስኮት

ጥበብ ጥቂት እናውራ። በሰዎች የሚተወኑ ትርኢቶችን ከዚህ በፊት አንተም ሰርተ ታውቃለህ፣ እያየንም ያደግ ነው። በማስኮት ጥበብ ወይንም በገዘፍ ባሉት አሻንጉሊቶች በኩል ስራዎች ሲሰሩ ከህፃናቶች የሚገኙ ምላሽ ምን ይመስላል? መጀመሪያ ምንድን ነው የማስኮት ጥበብ? በልጆች ዘንድ ተወዳጅ የሆኑ አሻንጉሊቶችን ነው የሚሰሩት። ልጆች በቴሌቪዥን ዲዝኒ ላይ የሚያውቋቸው ሊሆኑ ይችላሉ

እንዲሁም በተለያዩ በሀገራችንም የቴሌቪዥን ቻናል የሚተላለፉ አሻንጉሊቶችን በአካል ያገኙ አይነት ስሜት ስ የሚሰማቸው እና እነዛ ማስክቶች ለልጆች ምንድናቸው ሴሌብሪቲዎች ናቸው። እነሱን ሲያገኙ የሚሰማቸው ደስታ በጣም ትልቅ ነው። እንዲሁም ደግሞ የእግር ኳስ ክለብ ሊሆን ይችላል። የባስኬትቦል ቲም ወይም ደግሞ አንድ ድርጅት እንደ አይኮኒክ የሆነ ሪፕሬዘንታቲቭ ሊሆኑ ይችላሉ እነዚህ ማስክቶች እና

ሁሉም የሚሰሩ ማስክቶች የራሳቸው የሆነ መልዕክት ይኖራቸዋል። እኛ ሀገር አሁን አልተለመደም፣ እንደዚህ በሚለበስ የሚሰራ ማስኮቶች እንዲሁም ደግሞ ለሕፃናት እንደዚህ ትሬንድ እና የተለያዩ የራሳቸው መጫወቻ ስለሚሆኑ የመቅረብ እና ከነሱ የሚሰጣቸውን መልዕክት ቶሎ የመያዝ

ነገር አለ። ሌላው ነገር ዝናው ለህፃናት ተብለው የሚዘጋጁ አዝናኝ ትርዒቶች እኛ ወላጆች ከሩቅ ስናያቸው ቀላል ይመስሉናል። እናንተ የምትሰሯቸውና የምታዘጋጇቸው ሰዎች ግን በርካታ ወጣ ውረዶችን የምታልፉ ይመስለኛል። ያው የህፃናት ፊት ላይ መስራት በጣም ከባድ ነው። ምክንያቱም የምናቀርበው ለህፃናት ነው። ህጻናት ደግሞ ማለት ንጹህ ወረቀት፣ ልሙጥ ወረቀት ነው። የሚሰጣቸውን ነገር ጠቅላላ ይቀበላሉ።

እንዲሁም የሚያነሱትም ጥያቄ ደግሞ አንዳንዴ ለመመለስ የሚከብድ አይነት ጥያቄ ነው የሚያነሱት። ስለዚህ በጣም ከባድ ጥንቃቄ ይጠይቃል። እንዲሁም ሆኖ ደግሞ እንደ ኦዲየንስ ለማግኘት የህጻናት ስራ የለውም። በኢትዮጵያ ብሮድካስቲንግ ህግም የተከለከለ ስለሆነ መኒ ጀነሬት የምናደርገው እንደዚህ ትርኢቶችን በማቅረብ ነው እና ባይገርመኛ ቲያትርን ገጠር ውስጥ እየገባን እናቀርባለን

ይችዝ አይቶ ለማያውቁ ልጆች ቲያትር ምን እንደሆነ ለማያውቁ ልጆች ገጠር እየሄድን የምናቀርብባቸው ጊዜያቶች አሉ። እንደነገርኩ የሕፃናት ቲያትር ላይ ስትሰራ በደንብ ጥንቃቄ ይጠይቃል። እንዲሁም እንደ ልጅ ሆነ ነው ልታጫወታቸው የሚገባው። አራተኛ ግድግዳ የምንለው ዘፖርዞ ለሚባለው በጭራሽ ስለማይኖር ከልጆች ጋር በደንብ እያሳተፍ ልጆች እየተሳተፉ ነው

የሚቀርብ ዝናው፣ እንግዲህ በዚህ በህጻናት ቲያትር ዝግጅትና በአዝናኝ ትርኢቶች ዝግጅት ውስጥ የራስን አሻራ እያስቀመጥክ ትገኛለህ። የወደፊት እቅድህ ምንድን ነው? ቀደም ላይ የጠቀስካቸው ችግሮችም አሉ። እነሱ ተቀርፈው አንተን የመሰሉ ሰዎች እንዲበረታቱ፣ እንዲጠናከሩ ምን ሊደረግ ይገባል ብለህ ትመክራለህ? እንግዲህ ወደፊት የማስበው ምንድን ነው፣ ትልቅ የቲያትር ካምፓኒ ለማቋቋምና በዛ ውስጥ ደግሞ ፕሮፌሽናል የሆኑ ህጻናት ቲያትሮችን

ለልጆች ተደራሽ ማድረግ ነው። ምክንያቱም የነገ ሀገር ተረካቢ የሆኑ ልጆች ሀገራቸውን የሚወዱ ባህላቸውን፣ ወጋቸውን የሚያውቁ ሆነው እንዲቀረጹ እየተዝናኑ የሚማሩበት ስራዎችን ተደራሽ ለማድረግ ነው ማስበው እንዲሁም ደግሞ በማስኮቱ ዙሪያ ደግሞ እንዲለመድ እና የተለያዩ ትምህርት ቤቶች፣ ድርጅቶች እነዚህ ማስኮቶች በመጠቀም እንዲያስተዋውቁ በርካታ ማስኮቶችን የማምረት እቅድ ነው ያለኝ እንግዲህ ለወደፊት እንደዚሁም ደግሞ

እንደ ሌሎች በዚህ ኪነ ጥበብ ስራ ላይ የተሰማሩ ወጣቶች ለእነሱ የማስተላልፍላቸው መልእክት ምንድን ነው? አዲስ እይታ እንዲያዩ አዳዲስ ስራዎችን ይዘው እንዲመጡ፣ እንዲሁም ደግሞ ተስፋ እንዳይቆርጡ ነገሮችን መልሰው መላልሰው እንዲሞክሩ ነው መልክት የማስተላለፈው። እጅግ በጣም አመሰግናለው ዝናው ተሰማ

በህጻናት መዝናኛ፣ በቲያትሩና በማስከውት ጥበብ ውስጥ አሻራህን እያስቀመጥክ የምትገኝ ወጣት ከያኒ ነህ። ስላካፈልክን ሀሳብ ሁሉ በእጅጉ አመሰግናለሁ። መልካም እድል እንዲገጥም እመኝልሃለሁ። እሺ፣ እኔም በጣም አድርጌ አመሰግናለሁ ስለደወላችሁ። መልካም ጊዜ

ክብራትና ክብራን የምሽቱ ስርጭታችን በዚህ ተጠናቋል። ፕሮግራሙን ከስቱዲዮ ውስጥ ታቀናብርልን ያመሸችው ብራን ኃይሉ ነች። ዋና አዘጋጁ ደግሞ ጽዮን ግርማ። ሳስተናግዳችሁ ያመሸሁት እንግዳ ወልዴ ነኝ። ነገ ምሽት በተመሳሳይ ሰዓት እንገናኝ። መልካም ምሽት